ኢትዮጵያ የዲፕሎማቲክ ሚስዮኖችን በነዳጅ የሚሰሩ ተሽከርካሪዎችን እንዳያስገቡ አገደ ችላል። በኢትዮጵያ የሚገኙ የዲፕሎማቲክ ሚስዮኖችና ዓለም አቀፍ ድርጅቶች በነዳጅ የሚንቀሳቀሱ ተሽከርካሪዎችን እንዳያስገቡ እግድ መጣሉን፣ እነኚህ አካላት በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ እንዲያስገቡም የውጭ ጉዳይ ሚኒስቴር በጻፈላቸው ደብዳቤ ማሳሰቡን ይመለከታል። እርምጃው በነዳጅ የሚሰሩ ተሽከርካሪዎች እንዳይገቡ መንግስት ያሳለፈው ውሳኔ አካል እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ መናገራቸውም ተጠቁሟል። የምጣኔ ሀብት ባለሙያው ክቡር ገና የኤሌክትሪክ ተሽከርካሪዎች ብቻ እንዲገቡ የተላለፈው ውሳኔ የነዳጅ ወጪን ከመቀነስ አንጻር አስተዋጽኦ ቢኖረውም ለዘርፉ የሚያስፈልጉ መሰረተ ልማቶች ያሉበት ሁኔታ አብሮ መታሰብ እንዳለበት ይመክራሉ። ኬኔዲ አባተን ያሰናዳው የኢትዮጵያ መንግስት በአገሪቱ የሚገኙ ሁሉም የዲፕሎማቲክ ሚስዮኖችና ዓለም አቀፍ ድርጅቶች በነዳጅ ኃይል የሚንቀሳቀሱ ተሽከርካሪዎችን እንዳያስገቡ በውጭ ጉዳይ ሚኒስቴር በኩል ከትናንት በስቲያ ሰኞ ነሐሴ 13 ቀን 2016 ዓ ም በጻፈው ደብዳቤ አግዷል። የአሜሪካ ድምፅ የተመለከተው የሚኒስቴሩ ደብዳቤ እርምጃው ኢትዮጵያ የአየር ብክለትን ለመከላከል የምትከተለው ስትራቴጂ አካል እንደሆነ ይገልጻል። ሚኒስቴሩ በአዲስ አበባ ለሚገኙ የዲፕሎማቲክና የቆንስላ ሚስዮኖች I don't know. አህጉራዊና ዓለም አቀፍ ድርጅቶች በማለት በጻፈው ደብዳቤ በአየር ንብረት ለውጥ ከሚያጋጥሙ አንገብጋቢ ፈተናዎች አንጻርና ኢትዮጵያ በበካይ ጋዝ ልቀት ቅነሳና ወደ ታዳሽ ኃይል ለመሸጋገር ካላት ቁርጠኝነት አንጻር ነዳጅ የሚጠቀሙ ተሽከርካሪዎችን ወደ አገር ውስጥ ማስገባት ተከልክሏል ብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ለዲፕሎማቲክ ተቋማትና ሰራተኞቻቸው የተላለፈው መመሪያ መንግስት በነዳጅ ተሽከርካሪዎች ላይ የጣለው እገዳ አካል እንደሆነ ለአሜሪካ የአሜሪካ ድምጽ ተናግረዋል። ከነዳጅ እንትን ጋር ተይዞ የወጣ ህግ እንዳለ ታውቃለህ። ስለዚህ ለአንዱ ፈቅደ ለአንዱ የምትከለከልበት አሰራር የለም። የዲፕሎማት ሰራተኞች ተቋማት፣ ዓለም አቀፍ ድርጅት ሰራተኞች ያው የዚህ ህግም ተገዥ እንዲሆኑ ኤክስፔክት ይደረጋል ቤዚክሊ ያው ተቋማቶችም በሁሉም አፕ ላይ የሚያደረግ ነው። ይኸው ምናልባት ደብዳቤ እሱ ነው ለኢትዮጵያ የከልክለ ለውጭ ዜጋ ተ ተሽከርካሪዎች ከቀረጥ ነፃ እንዲገቡ በተቀመጠው አቅጣጫ መሰረት የዲፕሎማቲክ ማህበረሰብ አባላት ሁሉ የኤሌክትሪክ ተሽከርካሪዎችን ብቻ ማስገባት ይጠበቅባቸዋል ሲልም የሚኒስቴሩ ደብዳቤ አክሏል። ደብዳቤው ከተጻፈበት ጊዜ አንስቶ መመሪያው ተግባራዊ እንደሚሆን የሚኒስቴሩ ቃል አቀባይ አምባሳደር ነቢዩ ተድላ ተናግረዋል። እንግዲህ ዲፕሎማቶች ኢትዮጵያ ውስጥ ሲንቀሳቀሱ የሚኖራቸው መኪና አለ፣ እንደገና በኤምባሲ ደረጃ የሚጠቀሙበት መኪና አለ። እስካሁን ያለው ይቆያል። ይሄ የእኛ መመሪያ ከተላለፈ በኋላ ግን በሙሉ እንዲያስገቡ የሚፈቀድላቸው ተሽከርካሪ ኢቪ ይሆናል። ማለት ኤክስክሉሲቭሊ ኢቪውን ብቻ እንዲያስገቡ የኢትዮጵያ መንግስት በነዳጅ የሚሰሩትን በማገድ በኤሌክትሪክ የሚሰሩ ተሽከርካሪዎች ብቻ ወደ አገር ውስጥ እንዲገቡ መወሰኑን ያስታወቀው ባለፈው የካቲት ወር ላይ ነበር። የአየር ብክለትን ከመቀነስ ባሻገር እየጨመረ የመጣውን የነዳጅ ወጪ የመቀነስ ዓላማ ያለውን ይህን ውሳኔ ለማበረታታት መንግስት በኤሌክትሪክ ኃይል የሚንቀሳቀሱ ተሽከርካሪዎች ወደ አገር ውስጥ ሲገቡ የሚጣልባቸውን ቀረጥ በከፍተኛ መጠን መቀነሱም ይታወቃል። የገንዘብ ሚኒስቴር ባወጣው መመሪያ መሰረት በኢትዮጵያ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ሙሉ በሙሉ ከጉምሩክ ቀረጥ ከተጨማሪ እሴት ታክስና ከሌሎችም ታክሶች ነጻ ሲሆኑ በከፊል ተገጣጥመው የሚገቡት የኤሌክትሪክ ተሽከርካሪዎች አምስት በመቶ ሙሉ በሙሉ ተገጣጥመው የሚገቡት ደግሞ አስራ አምስት በመቶ የጉምሩክ ቀረጥ ብቻ ይጣልባቸዋል የምጣኔ ሀብት ባለሙያ የሆኑት አቶ ክቡር ገና እርምጃው ከአየር ብክለትና ከነዳጅ ወጭ ቅነሳ አንጻር ጠቀሜታ ቢኖረውም ለኤሌክትሪክ ተሽከርካሪዎች የሚያስፈልጉ መሰረተ ልማቶችና ተያያዥ ጉዳዮች አብረው ካልተሟሉ በሂደት የጎላ ችግር ሊያስከትል እንደሚችል ስጋታቸውን ገልጸዋል። ብዙ መስተካከል ያለባቸው ሁኔታዎች አሉ። እንደሚታወቀው ለብዙ የኢትዮጵያ ግዛቶች ኤሌክትሪክ ባልተቋረጠ ሁኔታ የመድረስ ሁኔታ አይታይም። ያ ሁሉ መስተካከል መቻል አለበት። በየቦታው የመኪና ቻርጀር መኖር አለበት። ለምሳሌ ከአዲስ አበባ ተነስቶ አንድ የኤሌክትሪክ መኪና ሊሄድ የሚችልበት ሁለት መቶ ወይም ሶስት መቶ ኪሎ ሜትር እንደመሆኑ መጠን በየቦታው እነዚህ መቀመ ባህሪ አለው። የኤሌክትሪክ መኪና መዳገት ላይ የሚሄድ ቁልቁለት ላይ የሚሄድ ሜዳ ላይ የሚሄድ እንግዲህ እነዚህ ሁሉ ይወስናሉ። የኤሌክትሪክ ኮንሳምፕሽኑን ብዙ ሰው ጫነ አልጫነም የሚለው በሙሉ ስለዚህ ኢንፍራስትራክቸር የሚባለው መሰረታዊ የሆኑ እነዚህን መኪናዎች በተፈለገው ሁኔታ ሀይል ሰጥተው ሊንቀሳቀስ የሚችሉበት እነዚህ ገና ብዙ ስራዎች ይጠይቃሉ ማለት ነው። ግሪዱንም ከማስተካከል አንፃር የኤሌክትሪኩንም አመጣት ሳይቋረጥ እና በትክክል ሊደርስ በሚችል ሁኔታ በየቤቱ ደግሞ እንደዚህ ቻርጀር መደረግ ያለበትን ሁሉ ማመቻቸት ያስፈልጋል። አሁን ለጊዜው ያለው ሙከራ በጣም ውሱን ስለሆነ ይሄ ችግር አሁን ላይታይ ይችላል፣ ግን መስተካከል አለበት ከተባሉ እንደዚህ ሁሉ መስተካከል በፕሮግራም ነው መቼም መያዝ ያለበት እ ዝም ብሎ መኪናዋን መከከል ብቻ ሳይሆን፣ በዚህ ጊዜ ይሄንን እናደረጋለን፣ በዚህ ጊዜ ይሄንን እንለውጣለን፣ ይሄ በዚህ ደረጃ ላይ መድረስ አለበት ተብሎ መውጣትና ሕዝቡም ራሱ ጥሩ መረጃ እንዲኖረው ያስፈልጋል። ከኤሌክትሪክ ተሽከርካሪዎች ጋር በተገናኘ ስለተደረገው ዝግጅት ከኢትዮጵያ የትራንስፖርትና ሎጂስቲክስ ሚኒስቴር እንዲሁም ከገንዘብ ሚኒስቴር ማብራሪያ ለማግኘት ያደረግነው ጥረት የመስሪያ ቤቶቹ የተለያዩ ባለስልጣናት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ይሁንና የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የመስሪያ ቤታቸውን የግማሽ ዓመት አፈጻጸም በሚመለከት ባለፈው የካቲት ወር በሰጡት መግለጫ የኢትዮጵያ መንግስት የኤሌክትሪክ ተሽከርካሪዎች ኃይል መሙያ መሰረተ ልማቶችን በመላ ሀገሪቱ ለመትከል ትኩረት ሰጥቶ እየተንቀሳቀሰ መሆኑን ገልጸው ነበር። ኢትዮጵያ የነዳጅ ተሽከርካሪዎችን በማገድ በዓለም ቀዳሚ ሀገር እንደሆነች የሚገልጹት አቶ ክቡር ገና ይህ እርምጃ ስለሚኖረው ውጤት አስተያየታቸውን ሰጥተውናል። አስቸጋሪ ይመስለኛል፣ ኢኮኖሚ ላይ ሊያመጣ የሚችለው ተጽዕኖ። በነገራችን ላይ በግል የሚጠቀሙ መኪናዎችን ነው እንጂ የጭነት መኪናዎችን አይመለከትም፣ አውቶቡሶችን አይመለከትም። እንደገባኝ ከሆነ ይህ እንዳሉትም የመጀመሪያው ሀገር እናት ኢትዮጵያ ይህንን እገዳ ስራ ላይ ያዋለችው በአለም የመጀመሪያው እንደመሆኗ ሆኖ መጠን እንግዲህ በሙከራ መልክ ሊታይ ይቻል ይሆናል። እንግዲህ ምን አይነት ችግር ሊያመጣ ወይም ደግሞ ምን አይነት የተሻለ ነገር ሊያመጣ እንደሚችል እንግዲህ የምናየው ይሆናል ወደፊት። ይሄ እንደ መጀመሪያ ሙከራ ይሆናል ለሌሎች ማስተማሪያም ሊሆን ይችላል ብዬ ነው የምቀምጠው። እንግዲህ የኛ ውጤት ታይቶ ሌሎች ከኛ የሚማሩት ነገር ሊኖር እንደሆነ በኢትዮጵያ በአሁኑ ወቅት ከ100 ሺህ በላይ የኤሌክትሪክ ተሽከርካሪዎች እንዳሉ የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ ያመለክታል። ይህ ቁጥር ከስምንት ዓመታት በኋላ በአራት እጥፍ እንደሚጨምርም ግምቱን አስቀምጧል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ